ኢትዮጵያ ውስጥ የሚደርሰውን ችግር ለማገዝ በሚል በፐርዝ የሚኖሩ ኢትዮጵያውያን አውስትራሊያውያን የገንዘብ ማሰባሰብ ጀመሩ። በዚህ አስቸጋሪ ወቅት ወገንን ለመርዳት አገርን ለማገዝ መነሳት ለሀገር ያለንን ፍቅር ማሳያ ነው የሚሉት በመልካም ሀሳብ የተነሳሱት አስተባባሪዎቹ ይህ ወቅት በጋራ የሚያቆመን የትኛውም የፖለቲካ አመለካከት ቢኖረን ስለ ሕዝባችንና ስለ ሀገራችን የአቅማችንን ለማድረግ አንድ ላይ ለመቆም ኢትዮጵያዊነት ብቻውን ያስገድደናል ይላሉ። የኮሮና ቫይረስ ወረርሽኝ በዓለም ላይ በየቀኑ ብዙዎችን ሲቀጥፍ በፐርዝ የሚኖሩ ኢትዮጵያውያንን ለማገዝ በሚል ሐሳብ የተቋቋመው የቫይቨር ግሩፕ ብዙዎች ተቀላቅለውት እርስ በርስ የመተሳሰብ ተነሳሽነትን ስንመለከት ለምን ኢትዮጵያ ውስጥ ያለውን ወገናችንን አንረዳም ወደሚል ሀሳብ ቀየር ነው። ምላሹም ሁሉም እጆቹን በመዘርጋት መልካም ምላሽ ሰጠን የሚሉት አቶ አስናቀ ሞላ፣ አቶ ኤፍሬም አድማሱ፣ አቶ ፈለቀ ተገኝ ለኤስቢኤስ በጀመሩት በጎ ሐሳብ ዙሪያ አጀማመሩንና አሁን ስለደረሱበት ሁኔታ ይገልጻሉ። እኔ አስናቀ ሞላ እባላለሁ። ያው የዚህ የታዝ ከተማ ነዋሪ ነኝ። ይህ የኮቪድ አስራዘኝ ከተከሰተ በኋላ እንግዲህ እንደ ሀሳብ የምንመጣ ሌሎች ሀገሮች ላይ እየተከሰተውና እያደረገ ያለውን ጥፋት በማየት ምናልባት ነገሮች ከተባባሱና ችግር የሚፈጠር ከሆነ እዚህ ሀገር ያሉ ኢትዮጵያውያኖችን በአንድ ቋት በማሰባሰብ ቢያንስ መረጃ መቀባበል እንዲቻል፣ አማራጭ የሌላቸውን ሰዎች ደግሞ አስፈላጊውን ጥንቃቄ በማድረግ እገዛ እናደርጋለን። ለማንኛውም ግን እርስ በርሳችን የምንተሳሰርበት አንድ ነገር መፈጠር አለበት የሚል ነገር አሰብኩኝና የኮሚኒቲ አባላት የምንገናኝ ሰዎችን በማማከር አንድ ቫይበር ግሩፕ ክሬት አደረኩኝ እና የተወሰኑ ሰዎችና አድሚን እንዲያደርጉ አደረግኩና የሚያውቋቸውን ሰዎች የኢትዮጵያ ማህበረሰብ አባላትን በሙሉ እንዲያስገቡ ወደዛ ማህበር አደረግኩኝና በአጋጣሚ በአንድ ቀን ውስጥ ወደ አንድ መቶ ሀያ ሰዎች አካባቢ ወደ ማህበሩ ከነ ቤተሰቦቻቸው ገቡ። አንድ ግሩፕ ከዛ ምንድን ነው የምናደርገው? በሽታው ቢባባስና ችግር ቢፈጠር ፈርዝ ውስጥ ምንድን ነው የምናደርገው ኢትዮጵያውያን ራሳችንን ረድተን ሌሎች ኢትዮጵያውያንን በመንዳት እንዴት ነው ችግሩን ልንቋቋም የምንችለው? ቀድመንስ እንዴት መዘጋጀት አለብን የሚለውን ነገር ተወያየን። አንዳንድ ሰዎች የዚህ ሀገር መንግስት የዓለም ጤና ጥበቃ ሚኒስቴር እና የሚመለከታቸው አካላት በሙሉ የሚያወጡትን መረጃ ቋንቋ ለማይችሉ ሰዎች እየተረጎሙ የሰሙትን መረጃ ሼር እያደረጉ ነገሩ እንደዛ እየሆነ ሄደ። አንዳንድ ሰዎችም ያው በዛ ማህበር ውስጥ እንደዚ አይነት ችግር ያለባቸው ሰዎችን በዚህ ምርፎ አግዛለው እንዲያደርጋለው እንዲያደርጋሉ እያሉ ቃሌ መግባቶች እና ቅድመ ዝግጅቶች ተደረጉ። እንግዲህ የፈጣሪ መለሆነ ና እንደ ሌሎች ሀገሮች የሚያስፈራ ነገር አልሆነም። እዚህ እንደው ጋር እናመሰግናለን። በዚህ ጉዳይ ላይ እና ያው ይሄ ግሩፕ ቀጠለ። ከዛ መጨረሻ ላይ ምን ት የሚል ያመጣ ኦኬ፣ ደና እኛ ሰላም ነን፣ ምንም ችግር አልተፈጠረም። ኢትዮጵያ ውስጥ ደግሞ ብዙ የሚጎሉ ነገሮች አሉ። ለምሳሌ ሕክምና ሙያ ላይ የተሳተፉ ሰዎች የሚያስፈልጋቸው ነገር በበቂ ሁኔታ አልተሟላላቸውም። ስለዚህ የምንችለውን ለምን አናደርግም የሚል ነገር ሲነሳ እንደ ማለት ሌሎች ሰዎች ብዙ ነገር አነሱ። በኤምባሲ በኩል ያሉ አሉ፣ በሌሎች በሌሎች በኩል ነገር ያሉ ነገር ግን በኤምባሲ በኩል መላክ ያልቻሉ በራሳቸውም ተነሳስተው መላክ የማይችሉ ሰዎችን አስር በአምስት ብርም ወደ አንድ ኳት በማስገባት ያን ኦርጋናይዝ አድርገን ለወገኖቻችን ያለን ፍላጎት እንግለጽ የሚል ነገር ተነሳ። ያው በአሳቡ ሰው ተስማማበት። ፍቃደኛ ሰዎች ገንዘብ ሊያሰባስቡ የሚችሉ ፍቃደኛ ሰዎችን በፍቃደኝነት ስንጠራ ሶስት ሰዎች ወደ ግንባሮች መጡ። አቶ ፈለቀ፣ አቶ ኤፍሬም ና አቶ ነጋ። እነሱን ሰዎች አሳይን በማድረግ የባንክ አካውንት በማዘጋጀት እያንዳንዱ ሰው መቶ ብርም፣ ሀምሳ ብርም፣ ሁለት መቶ ብርም የቻለውን እንዲያጠራክም እና ገንዘቡ በርከት ሲል ወደ ሀገር ቤት የምንልግበት መንገድ እንግዲህ፣ በዚህ ሁኔታ እየሰራን ያለ ነው። እስካሁን ዘር መስገን ጥሩ እየተንቀሳቀስን ነው የምንችለውን አስዋጽኦ እናደርጋለን ብዬ አስባለሁ። ይህ ነገር የታሰበው ገንዘብ አሰባስቦ ወደ ሀገር ለመላክ ሳይሆን እዚህ ሀገር ችግሩ ተባብሶ ቢቀጥል ላይ ስፔን ውስጥ፣ ጣሊያን ውስጥ እንደተደረገው ነገር ይህን ሀገሩ ሙሉ ለሙሉ ሎክዳውን ሆኖ ሰው ቢቸገር ኢትዮጵያ አቅመ ደካማ ኢትዮጵያውያን፣ መንዳት የማይችሉ ኢትዮጵያውያን ወይም ደግሞ ሌላ ችግር ያለባቸው ኢትዮጵያኖችን እንዴት ቀድመ መድረስ እንችላለን የሚል ነገር ነው የተነሳው እና ሁሉም ሰው በበጎ ፈቃደኝነት ራሱን አዘጋጅቶ ነበር። ግማሹ ለምሳሌ ለምሳሌ እንደዚህ አይነት ችግር ያለባቸውን ሰዎች በትራፊክ በመጠበቅ በትራንስፖርት ዘርፍ ለማገልገል ፈቃደኛ ነኝ፣ እቤታቸው እጅ እንደዚህ እንደዚህ አይነት ስራ ለማገልገል ምን፣ ሰው ሲታመም ሰው ሰው ያስፈልገዋል። ስለዚህ እኛ ደግሞ ኢትዮጵያውያን ችግር ሲመጣ አብረን በጋራ ተገረን የመፍታት ልምድ አለን። አብሮነታችን እንዳለ ነው፣ ሌሎች ሌሎች ነገሮች ቢኖሩም። ስለዚህ ያንን ለማድረግ ሬዲዮንም ቃል የገቡ ሰዎች አሉ። እነዛ ቃል የገቡ ሰዎችን ሬድ ያድርገን እየጠበቅን ነበረ። እንደነገርኩ ያን ያህል የሚያስፈራ ነገር እዚህ ሀገር አልተፈጠረም። እስካሁን ድረስ በማህበራችን ወይም ኢትዮጵያውያን እዚህ ሀገር የሚኖር ኢትዮጵያዊ በዚህ አይነት ችግር አልተጠቃም፣ ፍላጎቱ አልመጣም። ቢመጣ ግን ሪስፖንድ ለማድረግ ዝግጁ የሆነ አንድ ሀይል አለ ማለት ነው። ስለዚህ ውይይት እያደረግን ሀሳብ እየተለዋወጥን ቆየን። መጨረሻ ላይ እንደዚህ ገንዘብ አሰባስበን ወደ ሀገር ቤት እንላክ የሚለው ነገር ሲመጣ በተለያየ በኩል ኤምባሲውም የራሱ የራሱ የሆነ ቻናል ፈጥሮ የተወሰኑ ሰዎችን ገንዘብ እንዲልኩ አድርጓል። ያው ዞሮ ዞሮ ወደ ሀገር የሚሄድ ነገር ነው፣ እንደግፈዋለን። በትረስ ፈንዱ በኩል በግሎባል አሊያንስም በኩል በግላቸው ያደረጉ ሰዎች አሉ። በግላቸው ቃል የገቡ ሰዎች አሉ፣ ያደረጉም ሰዎች አሉ። ሁሉም ያበረታታል። ነገር ግን ደግሞ ይህን ሜንስ የማያገኝ ሰው፣ በትረስ ፈንድ፣ በግሎባል አሊያንስ ወይም ደግሞ በኤምባሲው በኩል የተወሰነ ገንዘብ መላክ የማይችል ሰው በተለያየ ችግር ሊሆን ይችላል። ያለውን ያለውን ግን በአንድ ቋት አሰባስቦ ወደ ሀገር መላክ አማራጭ በመሆኑ ገንዘቡ መጀመሪያ እናሰባስበው፣ ከተሰባሰበ በኋላ የምንልክበትን ነገር ተነጋግረን እንወስናለን የሚል ነው። እንግዲህ እንደተሞክሮ ከዚህ በፊት አንድ ብር ለአንድ ወገን የሚል ፕሮግራም ተዘጋጅቶ ብዙ የገቢ ማሰባሰቢያ ነገሮች ተደርገው በግሎባል አሊያንስ በኩልም በዳያስፖራ ትረስት ፈንድ በኩልም አስተዋጽኦ እናደርግ ነበረ። ከዚህ በፊትም ያው እዚህ ያለው ማህበረሰብ በአውስትራሊያ የሚኖረው በፐርዝ ከተማ ውስጥ የሚኖሩ ኢትዮጵያዊ ማህበረሰብ ያንን ነገር ሲያደርግ ነበረ። አሁንም እንግዲህ በእጃችን ያለውን ገንዘብ እያንዳንዱን ሰው ወርደን የሚችለውን ነገር ካሰባሰብን በኋላ በተመረጠው ቻናል እናስተላልፋለን። ከዚህ በፊት እንዳደረግነው ተነጋግረን ወደ አንድ ቋት እናስገባለን የሚለው ዞሮ ዞሮ ተሰብስቦ ወደ ሀገር የሚሄድ ስለሆነ በዚህ ችግር የለብንም። ተነጋግረን ወደ አንድ ቋት እናስገባለን። ምን ያህል አስተዋጽኦ ተደረገ ያላልከው፣ እንግዲህ እንደነገርኩ ሰዎች ከዚህ በፊት የራሳቸውን አስተዋጽኦ ያደረጉ ሰዎች አሉ። ሜንስ ያልነበራቸው ሰዎች ደግሞ በእኛ በኩል እያደረጉ ነው ያሉት። እንግዲህ ከሰላሳ ምናምን ሰዎች በላይ የሚችሉትን አስተዋጽኦ አድርገዋል። ምን ያህል ገንዘብ ተሰበሰበ? ምናልባት አቶ ፈለቅ ና ገንዘቡን ዳይሬክትሊ የሚያሰባሰቡት እነሱ ናቸው። እኛ በሪፖርት መልኩ ነው እየሰማን ያለ ነው። ከእነሱ ብትሰማ ትክክለኛውን መረጃ ልታገኝ ትችላለን። ግን ህብረተሰቡ አሁንም አስተዋጽኦ እያደረገ ነው። በእረፍት ቀን ቁጭ ብለው የሚችለውን ነገር ስልክ በመደወል ለሰዎቹ በሚመች መንገድ ያቀብላል ወይም ደግሞ አንድ ለዚህ አንድ የተከፈተ አካውንት አለ። ወደዛ አካውንት እንዲያስገባ ይደረጋል። እንደ የተገባው ከገንዘብ ደግሞ አንድ ምን ያህል እንዳስገባ በቫይበር ግሩፕ ሪፖርት ይደረጋል። ሁሉም ሰው አይነቱ ለሚቆጠረው ነገር ነው። በጣም ስትሬት ፎርዋርድና ግልጽ ነገር ነው። በዛ መልኩ እየሰራ ነው ያለ ነው። በተለያዩ ምክንያቶች ሕብረተሰባችን ተከፋፍሏል እና ያንን የተበተረውን ሰው ሁሉንም በአንድ አመለካከት ውስጥ ማስገባት ትንሽ ይከብዳል። ነገር ግን ይሄ ብሔር ዘር ሃይማኖት፣ ቀለም የማይመልጥ በዓለም ሕዝብ ላይ ሁሉ የተከሰተ ችግር ስለሆነ ቢያንስ በዚህ ጊዜ እንኳን ሁላችንም ተሰባስበን እንመከት የሚል ኢንቪቴሽን ለሁሉም ተላልፏል። በተቻለው መጠን እያንዳንዱ ሰው በስልክ ውስጥ ያለውን ኮንታክት ኢንቫይት እያደረገ እንዲያስገባ ሙከራ ተደርጓል። ይህ ነገር አልቆመም፣ አሁንም እየተደረገ ነው። አሁንም ግን በቅርብ እስካየው ድረስ ከመቶ ሀያ ሰው በላይ መጀመሪያ አካባቢ ነበረ፣ አሁንም ከመቶ ምናምን ሰው በላይ ነው ባክት ዝግጅት እየተንቀሳቀሰ ያለው እንደነገርኩህ እንግዲህ ይሄ ችግር ከዓለም ላይ እስኪቀረፍ ድረስ ህብረተሰባችን የማሰባሰብ ወደ አንድ ግሩፕ የማምጣት እና ኢትዮጵያ ውስጥ ለምንኖር ወገኖቻችን ዘር፣ ቀለም፣ ጾታ፣ ብሔር፣ ክልል ሳንለይ ችግሩ የተከሰተበት ነገር ቦታ ሁሉ ላይ በጋራ መድረስ እንድንችል አሁንም አቅማችንን አሰባስበን እየሰራን ነው። በየቀኑ መረጃ መለዋወጣለን። በግሩፕ ላይ ሌሎች ሰዎች እንነጋበዛለን። የሚሄዱ የሚመጡ ሰዎች አሉ። ያ የሰዎች ኢንተረስት ነው። ነገር ግን ስለ ኢትዮጵያና ስለ ኢትዮጵያውያን የሚያስቡ ሰዎች ሁሌም እንዳሉ እርግጠኛ ነኝ እና ከእነሱ ጋር የምንችለውን ነገር ሁሉ እየሰራን ወደፊት እንሄዳለን የሚል እምነት ነው ያለን ሰር ይባላለ ሰማ ማሶ አካባቢ ባህሪ ነ እንዴት ተሰባሰባችሁ? የሚለው የማሰባሰቡ እንኳን ጉዳይ ቀደም ብሎ እኔ ጆይን ከማድረግ በፊት የተሰባሰበ ግሩፕ ነው። በተለያዩ ሰዎች አማካኝነት እዚህ ባሉ አካባቢ የሚኖሩ በዚህ በኮቪድ ምክንያት እንቅስቃሴያቸው የተገታ እንዲሁም ደግሞ የተለያዩ ወራም ድጋፍ የሚፈልጉ ሰዎች ካሉ እነዛን ሰዎች ለመርዳት የተቋቋመ የቫይበር ግሩፕ ነበረና ይሄ ግሩፕ እያደገ እንዲሄድ ለምን ሀገራችንንም የምንረዳበት ምክንያት አንፈጥርም የሚል ሀሳብ ከተለያዩ ሰዎች ተነስቶ፣ በዛ ምክንያት ነው እንግዲህ ይህ የገንዘብ ማሰባሰብ ስራው ይሄደው ማለት ነው እና ምን ያህል ምን ላይ ደርሷል ለተባለው ያው ስቃሴ ጥሩ ነው። ሰዎች በሙሉ እየተሳተፉ ነው። በሙሉ ባይባል በተወሰነ መልኩ እየተሳተፉ ነው። እንግዲህ ግማሽ መንገድ ላይ ያለ ነው። ምናልባት በሚቀጥለው ሳምንት ነገሩን ፋይናላይዝ አድርገን ወደ እንመለክበት መንገድ እንሄዳለን ብለን እናስባለን። አበረታች ነው። እንግዲህ በአጭር ጊዜ ነው ይሄ ነገር ይሄ ሀሳብ የተነሳው ሀሳቡ ከተነሳ እስካሁን እንግዲህ ብዙ ሰው እየተሳተፈ ነው። ኦልሞስት ወደ እንግዲህ በግንበት ይህን ያህል ነው ለማለት አልችልም። ወደ አራት ሺ እና ከዛ በላይ የሚሆን ገንዘብ ተሰብስቧል። ሁሉም ሰው አልተሳተፈም። እንግዲህ የተለያየ ችግሮች ሊኖሩ ይችላሉ። አሁን ያለውም የፋይናንሳል አሉ እንግዲህ የተለያየ ችግሮች አሉ። ያንን ኮንሲደር እናደርጋለን። ግን በቻለው አቅም ሰው ቢተባበረም ዞሮ ዞሮ ለሀገራችን ሕዝብ የምንደርስበትን እንደው አትሊስት የምንችለውን ነገር በማድረግ ሁሉም ሰው አስተዋጽኦ እንዲያደርግ የሚሳተፍ በዚህ አጋጣሚ ጥሬን አስተላልፋ ነው። እንግዲህ ከሁሉም በላይ ደግሞ ምንድነው የጊዜ ጉዳይ ነው። ጊዜ እየሰጠ ነው በቆየን ቁጥር ነገሮች ወዳልተፈለጉ አቅጣጫ ሊሄዱ ይችላሉ እርግጥ። ስለዚህ ከጊዜ ጋርም ስለምንሄድ ባለውን ሰው የቻለውን ያቅሙ ያህል

ለብዙ ነገር ተሳታፊ በመሆን እና በአገር ጉዳይ ላይ ምንም ተወዳዳሪ የሌለው ህብረተሰብ እንደሆነ አብዛኛው በአውስትራሊያ የሚኖረው ኢትዮጵያዊ በጨደጓ ያውቀዋል። ዋናው አላማችን ለዚህ ኮቪድ በኢትዮጵያ ውስጥ ለተፈጠረው እና በዓለም ላይ በአጠቃላይ ለተፈጠረው ሁኔታ ወገኖቻችንን ለመርዳት በይበት ደግሞ ለኅሊናችን እረፍት እንዲሰጠን በማለት ይህንን የተወሰኑ ሰዎች ነገር አላማውን በመደገፍ በተለያዩ መንገዶች ይህንን ወገኖቻችንን ለመርዳት በተለያየ መንገድ ህዝቡ እየረዳ ነው ያለው። ትልቁ አላማው ያንን ያልተመቸው ደግሞ በምን አይነት መልኩ የሀገራችንን ህዝብ ወይም ደግሞ እንደተፈጠረው ሁኔታ በምን አይነት መልኩ ንርዳው ለሚለው ደግሞ የተወሰነ ሰዎች ተገናኝተን ተሰባስበን፣ በበኩላችን ደግሞ የምናደርገውን ጥሩ ሁኔታ ህብረተሰቡ እየተባበረን ያለው ጥሩ ደረጃ ደርሰናል። የሚቀጥለው ደግሞ አሁንም ቢሆንም ሌሎቹን አሪያ በመመልከት አሁንም በትክክል በህዝባችንን እንድንረዳ እንዲረዱን አሁንም በድጋሚ ጥሪያችንን እናስተላልፋለን። ይሄ ሁሉ ቀደም ብለን ተወያይተን ምንድን ነው ከዛ በኋላ ነው ወደዚህ ኮሚቴ መስርተን በኮሚቴ በኩል ገንዘቡን ለማሰባሰብ የቻልነው። አብዛኛውም ሰው በተለያየ መንገድም ልኳል። ማስኒም ላክ አለ፣ በአሊያንስም በኩሉ የላክ አለ። ይህ አሁን ያለው ህብረተሰብ በሚወስነው መሰረት ነው እኛ ገንዘቡን ለመላክ ምናስበው። ይህንን ገንዘቡን ያዋጣው ህብረተሰብ ነው ወሳኝ። ዞሮ ዞሮ ይህ ገንዘብ ወደ ኢትዮጵያ ነው የሚገባው የተጎዱት ወገኖቻችን ነው የሚሆነው እና ውሳኔው የሚወሰነው ገንዘቡን ያሰባሰቡት ማህበረሰብ ነው። ገና አሁን አንድ ሳምንትም አልሞላንም። ያንን ገና እየሄድንበት ነው። ራሱ ዛሬ ሁለት ሰዓት ተኩል የኮሚቴው ስብሰባ አለው። ምን ማድረግ እንዳለብንም ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ ለማህበረሰብ